የኮሮና ቫይረስ ስርጭትን ለመቆጣጠር የአፍና የአፍንጫ መሸፈኛ ማድረግ እጅን መታጠብና አካላዊ ርቀትን መጠበቅ እጅግ አስፈላጊ በመሆናቸው ላይ የሕብረተሰብ ጤና ባለሙያዎች ይስማማሉ። በመላው ዓለም ለቫይረሱ የተጋለጠው ሰው ቁጥር ወደ 20 ሚሊዮን በተጠጋበት በአሁኑ ጊዜ ግን ያፍና የአፍንጫ መሸፈኛ ማድረግን የሚቃወሙ ሰዎች በሽታውን ለመቆጣጠር የሚደረገውን ትግል አዳጋች እያደረጉት መሆኑ ተዘግቧል። የአራሽ አራብ ሳዲ ዘገባ ዝርዝሩን ይዟል። ስምኝሽ ቆየት አቀርበዋለች። ኮቪድ-19 የዓለም ሕብረተሰብ ስጋት በሆነበት በዚህ ወቅት ባሳለፍነው አርብ አሜሪካን አገር ደቡብ ዳኮታ ውስጥ በምትገኘው ስታርጂስ ከተማ ነዋሪዎች ሰማንያኛውን ዓመታዊ የሞተር ብስክሌት ለማክበር ወደ ከተማዋ መሀል አደባባይ ወጥተው ነበር። ትዕይንቱ ላይ ለመሳተፍ የወጡት ሰዎች ግን የህብረተሰብ ጤና ባለሙያዎች ከአምስት ሚሊዮን በላይ አሜሪካውያንን ያጠቃውን የኮሮና ቫይረስ ስርጭት ለመቆጣጠር አካላዊ ርቀት መጠበቅና ፊት መሸፈኛ ጭንብሎችን መጠቀም አስፈላጊ ስለመሆኑ የሚሰጧቸውን ምክሮች ችላ ብለው ታይተዋል። በሞተር ብስክሌት ትዕይንቱ ላይ ከተሳተፉት አንዱ የሆነው ጂን ቡሽ የጤና ባለሙያዎቹ የሚሰጡትን ምክር እንደማያምንበት ይናገራል። ምንም አይነት ቅድመ ጥንቃቄ አላደረግንም። ከዚህ በፊትም አርገን አናውቅም። በአብዛኛው የምንሰማቸው ነገሮች ፈጠራዎች ናቸው። ከጀርባው አንድ የተሰወረ ምክንያት አለ። በሕብረተሰብ ጤና ላይ የተጋረጠው አደጋ በግልጽ የሚታይ ቢሆንም እንደ ጂም ቡሽ ያሉት የትዕይንቱ ተሳታፊዎች ግን ወረርሽኙ የተጋነነ ነው ብለው ያምናሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፊት መሸፈኛ ጭምብል አድርገው የታዩት በጥቂት አጋጣሚዎች ላይ ብቻ ነው። በዩናይትድ ስቴትስ የተላላፊ በሽታዎች ኤክስፐርት ዶክተር አንቶኒ ፋውቺ በበኩላቸው ራስን ከኮሮና ቫይረስ ለመጠበቅ ቀላል መሆኑን አበክረው ይናገራሉ። የትም ይሁን የት ሰው ከተሰበሰበበት ቦታ መራቅ ያስፈልጋል። ምክንያቱም እንደዚህ አይነት ቦታ በቫይረሱ ለመያዝም ሆነ ለማስተላለፍ ያጋልጣል። ማንኛውም ሕዝብ የተሰበሰበበት ቦታ ላይ በተለይ የፊት መሸፈኛ ጭንብል ሳያደርጉ መገኘት በሽታው እንዲስፋፋ ያደርጋል። ከዚህ ምክር በተቃራኒው ግን ሳይንሱንም ሆነ የባለሙያዎቹን ምክር የሚቃረኑ እንቅስቃሴዎች በዓለም ዙሪያ እየጨመሩ ነው። ከነዚህም መሀል በጀርመን ስቱትጋርት ከተማ የተካሄደው የጸረ ጭንብል ሰልፍ አንዱ ነው። በሰልፉ ላይ ተሳታፊ ከነበሩት ሰዎች መካከል አንዱ ለምን በሰልፉ ላይ እንደተገኘ ሲያብራራ እዚህ የተገኘሁት በኢየሱስ ክርስቶስ ስለማምን ነው። በአጠቃላይ የኮሮና ቫይረስ የኢየሱስ ተቃርኖ ነው። ከዳኛችን ኢየሱስ በተቃራኒው እንደመቆም ነው። ብዙዎቹ ይህ ከእግዚአብሔር ውጭ መሆኑን አያውቁም። የህብረተሰብ ጤናን መጠበቅ የሁሉም ኃላፊነት መሆኑን የሚያምኑ ሌሎች ጀርመናውያን ደግሞ የፊት ጭንብል ማድረግን ደግፈው ሰላማዊ ሰልፍ አድርገዋል። ከነዚህ ተሳታፊዎች አንዷ የሆነችው ናዳ ይህንን አለማድረግ ራስ ወዳድነት ነው ትላለች። ራስ ወዳድነት ይመስለኛል። እነዚህ ህጎች በዚህ ወቅት በጣም አስፈላጊ ናቸው። አለበለዚያ ቫይረሱ በቀላሉ እየተስፋፋ ይሄዳል። ምናልባት በወጣት ልጆች ያን ያህል አደገኛ ላይሆን ይችላል፣ ነገር ግን ባላሰብነው መንገድ ሌሎች ሰዎችን ለቫይረሱ እናጋልጣለን። በጀርመኗ ከተማ ስቱትጋርት በተደረገው ሰላማዊ ሰልፍ ላይ ወደ ሁለት ሺህ የሚጠጉ ሰዎች ተሳትፈዋል። በአሜሪካዋ ደቡብ ዳኮታ ደግሞ አስር ቀን በሚቆየው የሞተር ብስክሌት ትዕይንት ላይ ለመሳተፍ ወደ 100 ሺህ የሚጠጉ ሰዎች ወደ ስተርጂስ ከተማ ተሰባስበዋል። ከዚህ ቀደም በተመሳሳይ ትዕይንት ላይ ለመታደም ወደ ግማሽ ሚሊዮን የሚሆኑ ሰዎች ወደ ከተማዋ ይመጡ እንደነበር ተዘግቧል።